የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት በተለይ ለዶይቼ ቨለ በሰጡት አስተያየት የፓርቲው አባላት ከተመሰረተባቸው ክስ ፍርድ ቤት በነጻ ቢያሰናብታቸውም ፖሊስ ሊለቃቸው ፈቃደኛ አልነበረም ብሏል። ተጠርጣሪዎቹ ዛሬ ፍርድ ቤት እንደቀረቡ የገለጹት ኢንጂነር ይልቃል ስለ ሁኔታው ሲያስረዱ ሁለት ክስ አለባችሁ ነው የሚለው። የመጀመሪያው ይግባኝ ጠይቀናል የሚል ሲሆን ትናንትና አቅርበዋቸው ነበረ፣ ነገም እንደገና ለሁለተኛ ጊዜ ተቀጥረዋል። ሌላኛው ደግሞ እንደ አዲስ ለያዝንበት ምክንያት ነው ከማረሚያ ቤት የሰበሰብ ነው የሚሉት ከፍርድ ቤት ተፈታችሁ በወጣችሁ ጊዜ ውሳኔ ሲሰጥ ምስክሮችን ያስፈራርታችኋል፣ ኢሕአዴግ አይቆይም፣ ምን ታመጣላችሁ ብላችሁ ተናግራችኋል የሚል ነው እና በዚህ ሁለት ነገር ግን ዛሬ ፍርድ ቤት ቀርበው ነበር። በዚህ በአዲስ ክስ በተባለው ምስክሮችን ያስፈራርታችኋል፣ ኢሕአዴግ አይቆይም፣ ምን ታመጣላችሁ ብላችሁናል በተባለው እና በጣም የደነቀ ነገር ግን ይሄንን ተናግራችኋል ተብሎ፣ ለዛውም ውሸት ነው። እኛ እዛ ነበር፣ ምስክሮች አልቀረቡም። ምስክሮች የተመሰከረው ከአንድ ወር በፊት ነው የአቃቢ ህግ ምስክር። በቦታው አልነበርም፣ እኛም ነበር እንግዲህ እነሱን አስፈራርታችኋል ተድባችኋል የሚል ነው እና በአምስት ሺህ ብር ዋስ እንዲወጡ ተብሏል። ዛሬ ነገር ግን አምስት ሺህ ብር ዋስ አምስት ሺህ ብር ዋስ የተባሉት እንግዲህ እነዚህ የታሰሩት አራቱም ልጆች ማለት ነው፣ ወይን እሸት ሞላ፣ ኤርመያ ፀጋዬ፣ ዳንኤል ተስፋዬ እና ቤተልሄም አካል ወርቅ በሌላኛው ክስ ይግባኝ በጠየቅንበት ነገ ደግሞ ፍርድ ቤት ይቀርባሉ ስለተባሉ አልለቀቋቸውም። ሊቀመንበሩ ኢንጂነር ይልቃል ጌትነት ፍርድ ቤት ውሳኔ ስለሰጠበት ሂደት ብቻ ተከታዩን አስተያየት ሰጥተውናል እንግዲህ ሂደቱ በጣም አስቂ ነገር ነው የመጀመሪያው ነገር እነዚህ ልጆች በዛን ቀን ሚያዚያ አስራ አራት ሰልፍ ተደረገ በተባለበት በቦታውም አልነበሩም ከየቤታቸው ነው የተያዘ ከዛም አልፎ ደግሞ እንደው ሰልፍ ላይ አንድ ሰው ተቃውሞ አስተማም እንኳን ቢባል ሐሳብን የመግለጽ ነገር ነው በአገር ደረጃ ሰላሳ ሰው አሰቃቂ በሆነ ሁኔታ በታረደበት መንግስት በዛን ጊዜ ውስጥ ስለነበረው ግድየለሽነት እና በወሰደው ሀሳብ ውስጥ ተበሳጭተው ሰዎች ሀሳባቸውን በነፃነት በዛ ጊዜ ቢገልጹ መንግስት ላይ ቅሬታቸውን ቢያሰሙ በድምጽ ያን ያህል አሁን ባለው ሁኔታ በእነዚህ ልጆች ላይ እንዲህ አይነት ተከሰባቸዋል፣ እንዲህ እያላችሁ ክስ መመስረት በሕግ እንደ ማላገጥ ይቆጠራል። የመጀመሪያው ነገር፣ በሁለተኛ ነገር ደግሞ ይህ ሀገር ለመድበለ ፓርቲ አሁንም ዝግ መሆኑን የተለየ ሀሳብ ለማስተናገድ እሱ እየፈለጉ ሰዎችን ማደንና ሕግን ማጥቂያ መሆኑን አጠቃላይ ያሳያል። ፍርድ ቤት ከወሰነላቸው በኋላ በህግ በሚተዳደር ማረሚያ ቤት ውስጥ ያሉ ሰዎችን ከማረሚያ ቤት እያወጣ ፖሊስ መልሶ ገና ክስ ሳይመሰርት ይግባኝም ሳይጠይቅ መልሶ የሚያስርበት ሁኔታ አሁንም ደግሞ ይህንን ቃል ተናግራችኋል ተብሎ የአምስት ሺህ ብር ነው እንደገና ደግሞ ነገ ለይግባኝ ማለት ህግ በአጠቃላይ ደካሞችን የማጥቃትና የተለየ ሀሳብ ያላቸው ሰዎች አንገት ለማስደፋት ለመሸምቀቅና ሕይወታቸውን ለማስተናከል መሆኑን ፍንትው አድርጎ የሚያሳይና ስርዓቱንም የገባበትን አስቸጋሪ ሁኔታ የሚያሳይ ነገር ነው። አጠቃላይ ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።